የተባበሩት መንግስታት ሕፃናት አድን ድርጅት ዩኒሴፍ በአካሄደው ጥናት መሰረት በአለፈው ወር ብቻ ከአንድ ሚሊዮን ሁለት መቶ ሺህ ኢትዮጵያውያን በላይ በመጠጥ ውሃ እጥረት እንደሚጠቁ ነው። ከእነዚህ ውስጥ ደግሞ አምሳ በመቶ ግማሹ ያህል ሴቶችና ሕፃናት ናቸው። ይበልጡኑ ደግሞ ይህ ጎልቶ የሚታየው በአፋር ግዛት ውስጥ መሆኑን ጥናቱ ይዘረዝረዋል። የአርብቶ አደሩ አካባቢ ከዋናው ሰመራ ከተማ ሰማንያ አራት ኪሎ ሜትር በኤሊዳር ወረዳ ዶቢ ቀበሌ ድርቅን ለመቋቋም በዩኒሴፍ አማካኝነት የውሃ ቁፋሮ በመካሄድ ላይ ይገኛል። ሲጠናቀቅ ለአንድ መቶ ሺህ ነዋሪዎች የመጠጥ ውሃ አገልግሎት የሚሰጥ ይሆናል። በዚህ አይነት ተግባር አውስትራሊያ በረሃማ ቦታዎችን በማልማት ድራይ ፋርሚንግ በሚባለው ዘዴ የተካነችበት ሀገር በመሆኗ ከዚችው ሀገር የመጣው ባለሙያ መሐንዲስ ፖል ደሎኔ በተግባር ላይ ሳለ የውሃ ፍለጋ ቁፋሮ መሐንዲስ ነኝ። ተቀጥር የሚሠራው ለዩኒሴፍ ነው። በሀገሬ ተመሳሳይ የሆነ የአርብቶ አደር አካባቢዎች አሉ። የቁፋሮውን ዘዴ እየተጠቀምን ነው። እዚህ አርሶ አደሩ የሚኖረው ከግመል፣ ከበግ፣ ከፍየልና ከአህያ የመሳሰሉትን ከሚያረባው ውጤት ነው። ከከርሰ ምድር ከሚገኘው ውሃ ድርቅን ለመቋቋም የግድ መጠቀም ይኖርባቸዋል። በአውስትራሊያ የምንጠቀመው በዚህ አይነት ዘዴ ነው። እንስሳዎችም ሆኑ ነዋሪው ሕዝብ ከዚህ የመጠጥ ውሃ መጠቀም ይችላሉ። እዚህ አሁን ይህንኑ እየሰራ ነው የምንገኘው። ከአካባቢው የማኅበረሰብ የማህበረሰብ ነዋሪዎች በጨው ምርት ከሚተዳደሩት ውስጥ በቁፋሮ ቦታ ያጋጠሙን ሁኔታውን ይገልጻሉ። ችግር አለ በዚህ ውሃው ችግር ምክንያት ብዙ ጉዳት ብዙ በሽታ ሰው ይደርሳል። ይህ ውሃው የከብት አርቢ የግመልና ፍየል በእንትን ይጠቅማል። ከወተቱም ሆኖ በስጋም ሆኖ ይጠቅማል ግን ሰው በጣም የጥርስም ሆኖ ሆሩም ሆኖ ሆኖ ማትሆናት፣ አሁን የተሰራ ውሃ ይሄማ፣ ጀነት እኮ ነው። ዚና ውሃ ወደ ጨውነት ይለወጣል። ወደው ወደው፣ አዎ። ጎርፍ ስትመጣ ወደ ጨውነቱ ትለውጣልህ። ወደው ይሄ እሱን አይዋለን ገና አልቀመስንም። ናይዋለን በዶቢ ቀበሌ አካባቢ ሙቀቱ 44 ዲግሪ ሴንቲግሬድ በሆነበት በጠራራ ፀሐይ ቁፋሮውን በረዳት መሐንዲስነት እየመራ ተግባሩን በመግለጽ እያስረዳሳለ እዚ አካባቢ እንደምታየው የጨው ማምረቻ ቦሄሪያ ነው ተሰራ ነው። ስተዲ ላይ ከጨው ለመውጣትና ጥሩ ውሃ ለማግኘት ወደ ፀሐይ መጥለቂያ ወይም ወደ ዌስት መሄድ አለብን። ወደ ፀሐይ መውጫ ከሄድን ወደ ጅቡቲ ከተጠቀን ቸው የውሃው ጨውማ ይጨምራል። ከዚህ ላይ ስታየው 20 ሜትር እስከ 25 ሜትር ላይ መካላ ቆምን ቤት ብዙ ጨው ውሃ ይወጣል። ስለዚህ 20 ሜትር ላይ እናቆማል። 20 ሜትር ላይ ምንም ጨው የለውም። አካባቢውን በመጎብኘት ላይ የተገኙት የውሃ ሀብት ሚኒስቴር ሚኒስትር ዴታው አቶ ከበደ ኤርባ አስተያየታቸውን ለዶችቬል ገልጸዋል። እዚህ አካባቢ እንግዲህ ሳርፈስ ውሃ የለም። ያለው የውሃ ፖቴንሻል የከርሰ ምድር ውሃ ነው እና ይሄ ጉድጓድ መቆፈሩ የአካባቢውን ነዋሪ ችግር ሙሉ በሙሉ እንኳን ባይሆን ይቀርፋል ብለን የምንጠብቀው። የከርሰ ምድር ውሃ እንግዲህ ድርቅን የመቋቋም አቅሙ ከገጸ ምድር ውሃ የተሻለ ነው። ጌታቸው ተድላይ ለጊዮርጊስ ለዶችቬለ ራዲዮ ከአዲስ አበባ